በዝምታ ከተዋቱ ቤቶች ይልቅ በግሩም ሙዚቃ በደመቁ ቤቶች ውስጥ ፍቅር ቅመሙ ይጨምራል። አስገራሚው የሙዚቃ ምስጢርና ፋይዳ የሙዚቃ ዓለሞጋችን ቀዳሚው ነው። በርዕሰ ጉዳዩ ላይ የተካሄዱ ጥናቶችን መልከት የምናደርግበት ከዚህ ቀደም አድርገነው ባናውቅም አልያም እንደ ሳይንስ ጥናት ውጤት የመቃኘት ዕድል ባይኖረን እንኳን ብዙም ለመረዳት በማይከብደው ጭብጥ እንንደርደር። አሁን ግሩም የሙዚቃ ስልቶች ሆን ተብለው በሚደመጡባቸው ቤቶች የዝምታ ድባብ ካረበብባቸው ይልቅ ፍቅር ይደምቅባቸዋል። ሙዚቃ መሰማቱ ብቻ ሳይሆን ታዲያ ሆን ተብሎ መሆኑ ላይ ነው ሚስጥሩ፣ እንደ ጥናቶቹ ምልከታ የሙዚቃን ፍቅር አጣፋጭነት መቼስ ማን ያጠዋል ይባል ይሆናል። ዝምታ የሰፈነበትን የሁለት ፍቅረኞች የመጀመሪያ የራት ምሽት ግን ምን ይሉታል ሲል ይጠይቃል አንዱ ታዛቢ። ሙዚቃ ስሜታችንን ለማሳመር፣ ቀልባችንን ለማስከን፣ አልያም እንዲያው ከዕለታት ባንዱ በቁጣ ስሜት ብንጎበኝ ያን ድንገት እንደ ደራሽ ውኃ ሳይጠብቁት የመጣ ቁጣ ለማርገብ አንዳች ልዩ አቅም የታደለ መሆኑን ልብ ብለን ከሆነ፣ በቤት ውስጥ የምናሳልፋቸው ሙዚቃ አልባ ምሽቶችና የረፍት ጊዜያት መብዛታቸው ግን በርግጥ ይህን ጥያቄ ሳያጭሩ አይቀሩም። እስኪ ሆን ብለን አዎን፣ ሆን ብለን ጥቂት የሙዚቃ ቅመሞችን ከሕይወታችን ከምሽትና ከረፍት ቀኖቻችን እንደ ጣዕም ማጣፈጫ ነስነስ እናድርግና የሚሆነውን እንይ። ገመድ አልባውንና በድምፅ በሚሰጥ ትእዛዝ በአንድ ቤት ውስጥ ያሉ የተለያዩ ክፍሎችን በሙዚቃ ለዛ የማጥለቅለቅ አቅም ያለው የዲጂታል መሳሪያ ስማርት ስፒከር ፈጣሪው ሶኖስ እና ታዋቂው የአይፎን ስልኮች የአይፓድ እና የማክ ኮምፒውተሮች ፈልሳፊው የአፕል ኩባንያ በግርድፉ ወደ አማርኛ ሲመለስ ይህ አንጎልህ ሙዚቃ ሲያርፍበት የሚሆነው ነው የተሰኘውን ጨምሮ በብዙ ሚሊዮን ቅጂዎች የተሸጡ በርካታ መጽሐፍት ደራሲው አንጎልና ከነርቭ ሐኪሙ ፕሮፌሰር ዳንኤል ሌቪትን ጋር በመተባበር አንድ ጥናት አካሄዱ። ሙዚቃ በተገኘው አጋጣሚ ሁሉ የሚሰማበትን ዕድል በመጨመር ሙዚቃ ያቀለመው የዕለት ኑሮ ወይም ሕይወት መለምለሙን የሚናገር ጥናት ነው። ታዲያ ሙዚቃ ይህን ያህል ተአምራዊ ኃይል መታደሉን ማስረገጥ፣ ለሕይወታችን የተሻለ ገጽታ መላበስ ያለው አዎንታዊ ፋይዳ ጎልቶ መታየት ከጥናቱ ባለቤቶች ሁለቱ የቀደሙቱ ኪስ የሚያዳጉስ ሌላ ተጨማሪ ጥቅምም ያስገኝላቸዋልና ያን ከግምት ባስገባ ጠያቂ ወይም መርማሪ ዓይን እንዲታዩ ይጋብዝ ይሆናል። ይሁን እንጂ የጥናት ዘዴውም በራሱ ቢሆን ታዲያ አስደማሚነት አላጣውም። የሰላሳ ሺህ ሙዚቃ አድናቂዎችን ምላሽ ያካትተውን ጥናት ያካሄዱት ተመራማሪዎች ሌላ ለየት ያለ መመዘኛ ብጤ ያዘለ መላም ወጠኑ። ዓለም ዙሪያ በተለያዩ ሀገሮች በሚገኙ ሰላሳ መኖሪያ ቤቶች ውስጥ የመጨረሻውን ምርጥ ምርጥ የቤት ውስጥ የሙዚቃ ማዳመጫ መሳሪያ ስርዓት ዘረጉ። ከዚያም የምትወዱትን ሙዚቃ ኮምኮሙ ሲሉ ነዋሪዎቹን መከሩ። መጀመሪያ ላይ ታዲያ ሙዚቃ በምትሰሙበት ወቅት ድምፁን በጣም ከፍ ሳታደርጉ ነው የምትል መጠነኛ ማስታወሻ አማከሉ። እናም በተከተሉት ሳምንታት ውስጥ ውጤቱን መከታተል ያዙ። የሆነው ግን ከጠበቁትም የተጋነነ ይመስላል። በሚያስገርም ሁኔታ የሰዎቹ ደስታ ጥናቱ ከመጀመሩ በፊት ከነበረው በእጅጉ መጨመሩን አስተዋሉ። ቆየት ብለውም የሙዚቃ ምርጫችሁን ጎላ ደመቅ አድርጋችሁ መስማት አእምሮአችሁ ከሆነ ግድ የለም ከፍ አድርጋችሁ ማጣጣም ትችላላችሁ አሏቸው። እናም ከዚያ ያገኙት ውጤት የሙዚቃውን ድምፅ አስበው ዝቅ አድርገው ይሰሙ ከነበሩት እንኳን በ11 በመቶ ይበልጥ ደስተኛ እንዳደረጋቸው አረጋገጡ። ከቤታቸው ሙዚቃ አዘወትረው በመስማት ብቻ ሙዚቃ በማያዘወትሩበት ወቅት ከነበሩት ዐሥራ ሁለት እጅ ይበልጥ የመረጋጋት ስሜት ሲሰማቸው፣ ለወትሮ የሚያስቆጧቸው ነገሮች ሀያ አራት በመቶ ከቀድመው ቀንሰው ታዩ። ሙዚቃ ካለበት ቤት፣ የጥናቱ ድምዳሜ ይቀጥላል፣ ሙዚቃ ካለበት ቤት ጥንዶችና የቤተሰብ አባላት ብዙ እጅ ዕጥፍ ሳቅና ጨዋታ ይጋራሉ። ምክንያት ጥንዶችና የቤተሰብ አባላት የሙዚቃውን ድምፅ ጎላ አድርገው አብረው በሚሰሙበት ወቅት የአንጎላችን የሚመነጨውና በውስጣችንም የደስታ ስሜትን በማጫር የሚታወቀው ሴሮቶኒን የተባለው የተፈጥሮ ቅመም መጠን መጨመሩ ነው። አሁን የዚያን ሁሉ የደስታ ስሜት ምንጭ መረዳት አያዳግተን ይሆናል። የቤት ውስጥ ሥራ መሥራት ምናልባትም ዐይነተኛው የደስታ ምንጭ እንዳልሆነ እናውቃለን። ነገር ግን የምንሠራው ሥራ ልብስ ማጠብ ቢሆን፣ ምግብ ማብሰል ወይም ሌላ የምንወደውን ሙዚቃ እያጫወትን ከሆነ ነገሩ ለየት ያለ ቀለም መላበስ ይጀምራል። ከጥናቱ ተሳታፊዎች ሰማንያ በመቶ እንዳረጋገጡት ሥራው ቀለልና ቀልጠፍ ሲልላቸው፣ 59 በመቶ የሚወዱትን ሙዚቃ እያዳመጡ ቤት ማጽዳት ደስ እያላቸው እንዲሰሩት ማድረጉን ተናግረዋል። ታዲያ ይህ የሙዚቃ ምትሃት በቤት ውስጥ ስራ ብቻም የተገደበ አይመስልም። አሁንም እንደ ጥናቱ ዋቢነት በጥናቱ ከተሳተፉት ሲሶ ያህሉ የሚሰሩት ሥራ አድካሚ እንኳን ቢሆን አሰልችነቱና እርሱን የሚከተለው ራስ ምታት እንደ ቀለሏቸው አመልክተዋል። 25 በመቶውን ለየት ላለ የፈጠራ ሥራ አነቃቅቷቸዋል። ለፍቅርም ተጨማሪ ቅመም አለው የሚለው ደግሞ የጥናቱ ድምዳሜ በዚህ ክፍል የምናነሳው የመጨረሻ ነጥብ ነው። በርካታ ቀለሞች አሉት፣ ጥንዶችን ይበልጥ ያቀራርባል፣ ይበልጥም ፈታ ብለው እንዲነጋገሩ እንዲግባቡና የተሻለም ጊዜያቸውን አብረው እንዲያሳልፉ ያግዛል ጥናቶቹ የተናገሩለት የሙዚቃ ጥቅም ይህ ብቻ እንዳይመስላችሁ ከሕክምና የሚፈረጁት የሙዚቃ ፋይዳዎች መጠነ ሰፊና በቁጥርም በርካቶች ናቸው። ሐሳቦን መሰብሰብ የሚያዳግቶ ከሆነ ትኩረት የማድረግ አቅሞን ማሻሻሉ፣ የትውስታን አቅም ማጎልበቱ፣ የፈጠራን አቅም ማለምለሙ፣ የሕመም ሥቃይን ስሜት መቀነሱ፣ የሰውነታችንን ከበሽታ የመከላከል አቅም እስከ ማሳደግና ሌሎች ዐይነተኛ የተባሉ የጎሉ ጥቅሞች ድረስ ይዘልቃል። የእነኝህን ዝርዝሮች ታዲያ በመጪው የራዲዮ መጽሔት ነው ይዤ የምመለሰው። ለአሁኑ ግን በየተጠበቡባቸው የሙያ መስኮች እውቅና ያላቸውን ሁለት እንግዶችን ልጋብዝ። ከዚያ በፊት ግን i <imitation> So I'm not napkcin ancin kalageኘe mngatsemnw ceataş mama yesakeş fft whaunssa sifesodajek